የዲደብልዩ ዜና ጤና ስጥልን። ውድ አድማጮች፣ እንደምናመሻችሁ፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም በጦርነት እየታመሰች ባለችው የሱዳኗ የፖርቱ ሱዳን ከተማ በተነሳ እሳት ቃጠሎ ዘጠኝ ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀ። በአንድ የመኖሪያ ሕንፃ በእሳት ቃጠሎ በርካቶች መጎዳታቸውንም ፖሊስ አክለዋል። ያለው የኬንያ ተቃዋሚ ፓርቲ መሪ ራይላ ኦዲንጋ ከመንግስት ከመነጋገራችን በፊት ፍትህ መረጋገጥ ይገባል ብሏል። ኦዲንጋ ህዝባዊ አመጽ አገሪቷን ሊያጠፋት ይችላል ሲሉም አስጠንቅቋል። እስራኤል በተለያዩ የጋዛ ሰርጥ አካባቢዎች ባለፉት 24 ሰዓታት በፈጸመችው ጥቃት 64 ፍልስጤማውያን መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀም። የዩክሬን ፕሬዚዳንት ቮሎዶሚር ዜለንስኪ ወታደሮቻቸውንና ወታደራዊ ተቋሞቻቸውን ከሩሲያ ጥቃት ለመከላከል ረዥም ርቀት ወንጫፊ ሚሳይሎች እንደሚያስፈልጋቸው ተናገሩ። ፕሬዚዳንቱ ይህን የተናገሩት ሩሲያ በሁለት ሳምንታት ጊዜ ውስጥ ለአምስተኛ ጊዜ ግዙፍ የተባለለት የድሮንና የሚሳይል ጥቃት ዛሬ በኬብ ከተማ ላይ መፈጸሟን ተከትሎ ነው ተብሏል። ሁለት የአሜሪካ ስትራቴጂክ ቦምብ ጣይ የጦር ጄቶች ሉዓላዊ የአየር ግዛቷን ጥሰው መግባታቸውን ሩሲያ አስታወቀች። ሩሲያ ድንበሯን መጣሱን ተከትሎ የጦር ጄቶቿ ወደ አካባቢው ሲበሩ የአሜሪካ የጦር ጄቶች መሸሻቸውንም ማክላለች። ዜና በዝርዝር በጦርነት እየታመሰች ባለችው የሱዳኗ የፖርት ሱዳን ከተማ በተነሳ የእሳት ቃጠሎ ዘጠኝ ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀም። በአንድ የመኖሪያ ሕንፃ በተነሳ እሳት ቃጠሎ በርካቶች መጎዳታቸውንም ፖሊስ አክሏል። በአሁኑ ሰዓት የሱዳን ሉዓላዊ ምክር ቤት ፕሬዝዳንት የሆኑት ጀነራል አልቡርሃን መቀመጫ መሆኗን የሚነገርላት ፖርት ሱዳን በየጊዜው በሚነሱ ጦርነቶች በርካታ ሲቪሎች ለሞትና የአካል ጉዳት እንደተደረጉ መረጃዎች ያመለክታሉ። ዛሬ በአንድ የመኖሪያ ሕንፃ የወለል ክፍል በተነሳ የኤሌክትሪክ እሳት ህንፃው እንዳነደደውና የእሳት አደጋ ሰራተኞች ባደረጉት ጥረት በርካቶች መታደጋቸውን ፖሊስ ገልጸዋል። በሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት አብድልፈታህ አልቡርሃንና በፈጥኖ ድራሽ ኃይል መሪ ጀነራል ሐምዳን ዳጋሉ እንደ ጎርጎሮሳውያን አቆጣጠር በሚያዝያ ወር 2023 ጦርነት ከተቀሰቀሰ በኋላም 10 ሚሊዮን ሱዳናውያን ለመፈናቀልና ና ስደት በ10 ሺዎች የሚቆጠሩ ደግሞ ለሞትና አካል ጉዳት መዳረጋቸውን የተባበሩት መንግሥታት ድርጅት ያወጣው ሪፖርት ያመላክታል። የቀድሞው የኬንያ ፕሬዝዳንት የአሁኑ የተቃዋሚ ፓርቲ መሪ ራይላ ኦዲንጋ ከመንግሥት ከመነጋገር በፊት ፍትሕ መረጋገጥ ይገባል አሉ። ኦዲንጋ ህዝባዊ ዓመፅ አገሪቷን ሊያጠፋት ይችላል ሲሉም አስጠንቅቋል። ራይላ ኦዲንጋ በዛሬው ዕለት በሰጡት መግለጫ ባለፈው የወጣቶች ዓመፅ ለተገደሉትና ለተጎዱት ለእያንዳንዳቸው ካሳ ሊከፈላቸው ይገባል ብለዋል። በአሁኑ ሰዓት ቅድሚያ ሊሰጠው የሚገባው ከወጣቶች ጋር ውይይት ማካሄድ ሳይሆን ፍትሕ ማስፈን ነው ሲሉም አክሏል። የኬንያ ተቃዋሚዎች በሚቀጥለው ሳምንት አዲስ ህዝባዊ አመጽ ለማድረግ አቅዷል። የኬንያው ፕሬዝዳንት ዊሊያም ሩቶ ግን አመጹ ይበቃል ሲሉ ጠንከር ያለ መልእክት አስተላልፏል። ገዳዮችና ቀማኞች ብለው የጠራቸውን ተቃዋሚዎችን አገራችንን የውድቀት አደጋ ላይ ጥለዋታል ሲሉም ተደምጧል። ሩቶ ያቀዱትን የግብር ጭማሪን ተከትሎ በሀገሪቱ በተቀሰቀሰው ህዝባዊ እንቢታ በርካቶች ለሞትና አካል ጉዳት መዳረጋቸው ይታወቃል። ፕሬዚዳንቱ የግብር ጭማሪ እቅዳቸው ቢሰርዙም፣ ካቢኔያቸው በትነው አዲስ ቢያዋቅሩም፣ ከወጣቶቹ ጋር ንግግር ቢያደርጉም፣ ተቃዋሚዎች ግን በሀገሪቱ ተንሰራፍተዋል ባሉት ሙስናና የመልካም አስተዳደር ችግሮች ዊልያም ርቶ ከስልጣናቸው እንዲወርዱ እየጠየቁ ነው ሲል የዘገበው አዣንስ ፍራንስ ፕረስ ነው። ሩሲያ ሁለት የዩክሬን መንደሮችን መያዟን የሀገሪቱ መከላከያ ሚኒስቴር አስታወቀም። የሩሲያ ጦር በምዕራብ ሎንጋስ ጋር ዛሬ ባካሄደው ጥቃት ከያዛቸው ሁለት መንደሮች በተጨማሪ ወታደራዊ ጠቀሜታ ያላቸው ሌሎች ቦታዎችን መያዙን አስታውቋል። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ እርስ በርሳቸው በ20 ኪሎ ሜትር የሚራራቁ አንድ ቬሬንስካና ሂሽፒክሃን የተባሉ ሁለት መንደሮችን ነጻ አውጥተናል ብሏል። አንድ ቪካ የተባለችው መንደር ሀያ ሰዎች የሚኖሩባት እንደሆነች ቢነገርም ለቀጣዩ ወታደራዊ እንቅስቃሴ ቁልፍ ቦታ እንደሆነች ነው የሩሲያ የጦር አዛዦች የሚናገሩት። መንደሮቹን ለመያዝ በተካሄደው ውጊያ ከሩሲያም ሆነ ከዩክሬን ወገን ስለደረሰ ጉዳት ግን የተገለጸ ነገር እንደሌለ የዘገበው አዣንስ ፍራንስ ፕረስ ነው። ይህ ዶቸ ቨለ ነው። እስራኤል በተለያዩ የጋዛ ሰርጥ አካባቢዎች ባለፉት 24 ሰዓታት በፈጸመችው ጥቃት 64 ፍልስጤማውያን መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ዛሬ ባወጣው መግለጫ ከሞቱት ውስጥ ሴቶችና ሕፃናት ይገኙበታል ብሏል። በእስራኤልና ሐማስ መካከል ጦርነት ከተጀመረበት ጊዜ አንስቶ እስካሁን ባለው ጊዜ የሞቱ ፍልስጤማውያን ቁጥር 38983 መድረሱንና የአካል ጉዳት የደርሰባቸው ደግሞ 89727 መድረሱን ሚኒስቴር መሥሪያ ቤቱ አክሎ መግለጹን የዘገበው አዣንስ ፍራንስ ፕረስ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜለንስኪ ወታደሮቻቸውንና ወታደራዊ ተቋሞቻቸውን ከሩሲያ ጥቃት ለመከላከል ረዥም ርቀት ወንጫፊ ሚሳይሎች እንደሚያስፈልጓቸው ተናገሩ። ፕሬዚዳንቱ ይህን የተናገሩት ሩሲያ በሁለት ሳምንታት ጊዜ ውስጥ ለአምስተኛ ጊዜ ግዙፍ የተባለለት የዱረንና የሚሳይል ጥቃት ዛሬ በኪየቭ ከተማና አካባቢው ላይ መፈጸሟን ተከትሎ ነው። ዜሌንስኪ በቴሌግራም ገጻቸው ጻፉት ያለውን ጠቅሶ ሮይተርስ እንደዘገበው ሩሲያ ሌሊቱን ወደ አርባ የሚሆኑ አጥፍቶ ጠፊ ድሮኖችን አሰማርታ ለማጥቃት ብትሞክርም የአየር መቃወሚያ ምድብተኞቻችን ሙሉ በሙሉ ሊባል በሚችል መልኩ አውድሟቸዋል ሲሉ ጽፏል። የዩክሬን መከላከያ ሚኒስቴር በበኩሉ ለጥቃቱ የተሰማሩ ድሮኖችና ሚሳይሎች ኢላማ ያደረጉበት ቦታ ከመድረሳቸው በፊት ማክሸፉን አስታውቋል። ሚኒስቴር መስሪያ ቤቱ ለጥቃት ከተሰማሩ 39 የሩሲያ ድሮኖች 35ቱን መጥቶ መጣሉንና ሁለት ክሩዝ ሚሳይሎችን ማክሸፉን አስታውቋል። ፕሬዚደንት ዘሌንስኪ ምዕራባውያን ሀገራት የረዥም ርቀት ተወንጫፊ ሚሳይሎች እገዛ እንዲያደርጉና አጠቃቀማቸው ላይም ያስቀመጡት ገደብ እንዲያነሱም ጥሪ አድርጓል። የሰሜን አትላንቲክ የጦር ቃል ኪዳን አባል ሀገራት ለዩክሬን በሚሰጡት የጦር መሳሪያ አጠቃቀም ላይ የተለያዩ አቋሞች እያራመዱ ነው። አንዳንዶቹ ዩክሬን የሚሰጣት የጦር መሳሪያ እስከ ሩሲያ ድረስ ዘልቆ ለመምታት እንድትጠቀም ሲፈቅዱ፣ አሜሪካን ጨምሮ ሌሎች አባል ሀገራት ደግሞ የሚሰጣት የጦር መሳሪያ እስከ ሩሲያ ድንበር ብቻ እንድትጠቀምበት አስገዳጅ ውል አስገብተዋታል። ይህ አሳሪ ያለችው ውል የመከላከል ብሎም የማጥቃት አቅሟን መፈተኑን ኪየቭ በተደጋጋሚ ትገልጻለች። የተለያዩ ምዕራባውያን ለዩክሬን የሰጧትን የጦር መሳሪያዎችን ማርከው በአውደ ርዕይ መልክ ለህዝብ ያሳዩት። የሩሲያው ፕሬዚደንት ቭላዲሚር ፑቲን በበኩላቸው፣ ምዕራባውያን ለዩክሬን የሚያደርጉትን የጦር መሳሪያ እገዛ ካላቆሙ የኒኩሌር ቦምብ ለመጠቀም እንደሚገደዱ ሲዝቱ ተደምጠዋል። በጣሊያን አንድ ጋዜጠኛ በኒዮናዚ ደጋፊዎች ጥቃት ደረሰበት። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ድርጊቱን ተቀባይነት የሌለው ሲሉ አውግዘውታል። ላስታምፓ ለተባለ ዕለታዊ ጋዜጣ የሚሠራ ጋዜጠኛ ትላንት ማታ ኒዮናዚስቶች ባዘጋጁት ድግስ የተገኘው በአጋጣሚ ነበረ። የርችት ቶክስ ሲጀመር የጋዜጠኛ ነገር በስልኩ ፍጻሜውን መቅረጽ ጀመረም። ፋሽስቶቹ ከእኛ ጋር ነህ ብለው ጠየቁት የእነሱ ወገን አለመሆኑን ከተረዱ በኋላ ግን ክፉኛ ደብድበውት በሆስፒታል እየተረዳ ይገኛል። አዣንስ ፍራንስ ፕረስ እንደዘገበው የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ድርጊቱን በጽኑ አውግዘው በተቻለ ፍጥነት ጉዳዩ ተጣርቶ አጥፊዎች ለሕግ እንዲቀርቡ አዟል። ሁለት የአሜሪካ ስትራቴጂክ ቦምብ ጣይ የጦር ጀቶች ሉዓላዊ የአየር ግዛትዋን ጥሰው መግባታቸውን ሩሲያ አስታወቀች። ሩሲያ ድንበሯን መጣቱን ተከትሎ የጦር ጀቶቹ ወደ አካባቢው ሲበሩ የአሜሪካ የጦር ጀቶች መሸሻቸውንም አክላለች። አሜሪካ የጦር ጀቶቼ የበረሩት ዓለም አቀፍ ሕግ በሚፈቅደው የአየር ክልል ውስጥ ነው ብትልም ሩሲያ ግን ክፉኛ ያስቆጥታታል። የሩሲያ መከላከያ ሚኒስቴር እንዳለው ቢ52 ኤች የተባሉ ጥንድ ስትራቴጂክ ቦምብ ጣይ የጦር ጀቶች ሉዓላዊና ሉዓላዊ የውሃና የአየር ክልሏን ጥሰው መግባታቸው ከታወቀ በኋላ ሚግ ሩሲያ ሚግ 29 የጦር አውሮፕላኖች ወደ አካባቢው መሰማራታቸውንና የአሜሪካ ጀቶች መሸሻቸውን ጠቅሷል። አሜሪካ ዩክሬንን በመደገፍ በጥቁር ባህር ጭምር በድሮኖች የምታደርገውን ቅኝት ወደ ቀጥተኛ ጦርነት የሚያመራ ፀባጫሪነት ነው ሲልም ሚኒስቴር መስሪያ ቤቱ ክፉኛ አውቅሰዋል ሲል የዘገበው አዣንስ ፍራንስ ፕረስ ነው። ይህ ዶቸ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። በጦርነት እየታመሰች ባለችው የሱዳኗ የፖርት ሱዳን ከተማ በተነሳ እሳት ቃጠሎ ዘጠኝ ሰዎች መሞታቸው የሀገሪቱ ፖሊስ አስታወቀም። እስራኤል በተለያዩ የጋዛ ሰርጥ አካባቢዎች ባለፉት 24 ሰዓታት በፈጸመችው ጥቃት 64 ፍልስጤማውያን መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀም። ሁለት የአሜሪካ ስትራቴጂክ ቦምብ ጣይ አውሮፕላኖች ለዋላዊ የአየር ግዛቷን ጥሰው መግባታቸውን ሩሲያ አስታወቀች። ዜናው በዚሁ አበቃም።